the voice of America. የኢትዮጵያ ራዕይ ፓርቲ ኢራፓ የወቅቱን የሀገሪቱን ሁኔታ እንዴት ይመለከተዋል? ኢራፓን ጨምሮ 16 አገር አቀፍ ፓርቲዎች ከገዢው ኢህአዴግ ጋር እያካሄዱ ባሉት ድርድር እስካሁን የተገኘ ውጤት አለ ወይ? ወይስ በራሱ በድርድሩ ሳቢያ ቀውስ ውስጥ የገቡ ፓርቲዎች አሉ? መንግስት አሁን እስረኞችን ለመፍታት የወሰነው በፓርቲዎች ወይስ ህዝቡ ባሳደረው ጫና? ሰሎሞን ክፍሌ በቀጣዩ ዲሞክራሲ በተግባር ፕሮግራሙ እነዚህንና ሌሎች ጥያቄዎችን አንስቶ ከኢትዮጵያ ራእይ ፓርቲ ሊቀመንበር ከአቶ ተሻለ ሰብሮ ጋር ተወያይቷል። አቶ ተሻለ ሰብሮ፣ አስቀድሜ ለትብብሮ ላመስግን ም እንደዝሁ ሰሞኑን በመንግስት እየተወሰዱ ስላሉ እርምጃዎች ልጠይቆ። አሁን ያለውን ወቅታዊ ሁኔታ እንዴት ይመለከቱታል አቶ ተሻለ መንታ መንገድ ላይ ነች። እንደ ሀገር ድልን በድል እየተቀዳጀች ነው። እንደ መንግስትና እንደ ገዢው ፓርቲ ግን ተሸንፋለች። ግን አልሞት ባይ ተጋዳይነቷን እያረጋገጠች ነው ያለችው። ኢህአዴግ እንደሚያውቁት በሺ ዘጠኝ መቶ ዘጠና ሶስት ዓመተ ምህረት ነው ስልጣን የያዘው። ከዚያን ጊዜ ጀምሮ አገሪቱ አሁን ባለው ደረጃ ችግር ውስጥ የገባችበትን ጊዜ ያውቃሉ። እንደ ሀገር አልነበረም። እንደ ሀገር፣ እንደ ህዝብ በአጠቃላይ መልኩ የተለያዩ ኪሶች ወይም ፖኬቶች ነበሩ። ነገር ግን እንዳሁኑ አልነበረም። ከምን የመነጫ ይመስሎታል? አሁን ያለው ችግር የኢትዮጵያ ህዝብ ችግር ላይ መውደቅ የጀመረው በሰማኒያ ሰባት ከዛም ደግሞ በባሰ መልኩ ዘጠና ሰባት ነው። ሰማኒያ ሰባት ህገ መንግስቱን በተመለከተ ነው። ህገ መንግስቱ ውስጥ የነበሩ ወይም የተካተቱ አንቀጾች ዛሬ ላለንበት ጋባዥ ሆነዋል። የዘጠና ሰባትም ደግሞ ደም ወደ ማፍሰስ እና ወደ እልህኝነትና ወደ ጨባ ጻርነት እና ወደ ኃይልን መጠቀምን ሆን ብለው የተነሱበት ዲሞክራሲያዊ ጭላንጭሉ መጥፋት የጀመረበት በመሆኑ ከዛ ኑሩ ጊዜ ጀምሮ ሰማንያ ሰባት ከዛ ዘጠና ሰባት ዛሬ ላለንበት ጋባዥ እና መሰረታዊ ምክንያቶች እና ወቅቶች እንደሆኑ ማወቅ ይቻላል። በኢህአዴግ አንጻር ደግሞ ያየነው እንደሆነ ኢህአዴግ በተለይ ሁለት ሺህ ሰባት ዓመተ ምሕረት አምስተኛ ዙር ሀገር አቀፍ ምርጫን ወቅት ላይ ቢያንስ የጥገና ለውጥን መቀበል ይቻል እንደሆነ ተብሎ በምታሰብበት ጊዜ እድሉን ያበላሸው መቶ መቶ አሸንፍ ያለሁ ስልጣ ለመውጣቱ ከሁለት ሺ ሰባት በእኛ አቆጣጠር ወይም በፈረኞች ሁለት ሺ አስራ አምስት ያው እሱ አደጋ ውስጥ መግባት ጀመረ። አደጋ ሁለት አይነት መልክ ነው። ኢህአዴግ ዛሬ ህዝብ አደጋ ውስጥ ገብቷል፣ ሀገራችን ቀውጥ ውስጥ ነቸው የሚለው እሱ እንደሱ ይበል የራሱ ነው። ያ የህዝብ ግን የጀመረው ሰማንያ ሰባት ነው። በእኛ አቆጣጠር እድም ባልኩት ምንጩ ያሆኖች ስለዚህ የአሁኑ ችግር ኢህአዴግ ብቻውን የራሱን ችግር የህዝብ እያደረገ እንጂ ህዝብና ችግሩ ሲገባው ችግሩም ደግሞ እየታገለ የመጣበትና ዛሬ በድል አጥቢያ ላይ የሚገኝበት ወቅት ላይ ነን። ይህን ማለት የሚቻለው ይሄን ካነሱ ዘንድ አቶ ተሻለ እርሶ የሚመሩትን የኢትዮጵያ ራእይ ፓርቲን ጨምሮ አስራ ስድስት ሀገር አቀፍ ፓርቲዎች ከገዢው ኢህአዴግ ጋር እየተደራደራችሁ ትገኛላችሁ። ድርድሩ በእናንተ ራእይ ፓርቲ ግምገማ እስካሁን ምን ውጤት አስገኝቷል ይላል። ጥሩ ጥያቄ ነው። ኢትዮጵያዊ ፓርቲ ለሰላማዊ ትግል ቆርጦ የተነሳ ነው። በእጁ ምስማርም ሆነ መርስ ቁልፍ የለውም። እምነቱ ነው። የኢትዮጵያ ሕዝብ አጀንዳ ነው። ሀቀኝነቱና ቅንነቱ ነው። እደርሳለሁ አደርሳለሁ የሚለው ተስፋው ነው። ከዚያ አኳያ ከማንም ጋር በኢትዮጵያዊ አጀንዳና በኢትዮጵያዊነት ዙሪያ ላይ ለሚነሱ ለማናቸውም ግዙፍና አንኳር ሀገራዊ ጉዳዮች ከማንም ጋር በመደራደር በአንድ ጠረጴዛ ዙሪያ ስ መቀመጥና መደራደር ይሄ መስመሩ ነው፣ መሪሁ ነው። ከዚያ ከዋያ ካሄድ ጋር አሁን ሞክረናል እየሞከርንም ነው እስከዚ አይነቱ ቀን ድረስ ነገር ግን እስካሁን የተገኙት ውጤቶች ሌሎች ያራገቡት ማለትም በጣም ውጤታማ ነበር ባሉት መልኩ ሳይሆን ኢትዮጵያ ላዊ ፓርቲ ሰላሳ አራት አጀንዳዎችን አቅርቦ ሀያ ሁለቱ ውድቅ ሆኖበት አስራ ሁለቱን ብቻ ይዞ ከአስራ ሁለቱም ወደ ፓርላማ ረቂቅ የቀረበው እንዲጸድቅ የቀረበው ላይ ብቸኛ የተቃወመ ኢትዮጵያ ራይ ፓርቲ ነው። ዘጠና አምስት በመቶ አልተቀበለውም። ይህን እስከ ዛሬ ያለውን ውጤት አልባ ብለን መግለጫ ያወጣ ነው የኢትዮጵያ ራይ ፓርቲ። አመራሩም ሆነ ምክር ቤቱ የተቀበለ ነው ያመነበት ነው። በዚህ በድርድሩ አካሄድ ላይ ከግራና ከቀኝ የሚሰሙ ሌሎች ቅሬታዎችም አሉ። እርሶ ራሶም አሁን ያነሱትም ጨምሮ ይህንኑ እንዳንጸባረቁ እናውቃለን። ለምሳሌ በዚህ ድርድር ምክንያት አንጋፋ የሚባለው ኢዴፓ ውስጥ ትልቅ ቀውስ ተፈጥሯል። ከድርድሩ የእስካሁን ጉዞ አንጻር ምንድን ናቸው ይላሉ ጉድለቶቹ? በድርድሩ ላይ ማለት ነው። በጣም አዝናለኝ። በውስጡ አንቱ የሚባሉ መልካም ሰዎች እንደ ግለሰብ የወሰድኩ እንደሆነ አሉ። ራይ ያላቸው በኢትዮጵያዊነት የሚያምኑ አላማ አላቸው፣ ቆራጥነት ያላቸው አሉ። ነገር ግን እንደ እንደ ድርጅት ከሆነ ከኔ በላይ ሊሆ የሚያውቋል አለም ህዝብ የሚያውቁ ነው። በውጭም በውስጥ የሚያለው ነው። ስለዚህ እየጠራ እየጠራ መስመር ውስጥ የገባ አይመስለኝም። ያ ድርጅት እየጠራ መስመር ውስጥ የገባ አልመሰለኝም። ስለዚህ በሌላ ድርጅት ጉዳይ ላይ ዘዙስ ገብቼ መናገር አግባብ አይደለም፣ የፓርቲንም እምነት አይደለም። የትግል አጋርነታችን ግን አንድ መስመሩ የጠራ ቢሆን አቋሙ የጠራ ቢሆን ብዙ መሳት ይቻል ነበረ። ዛሬ የሚታየው ነገር ባልተደገመ ነበረ። ስለዚህ ግለሰቦችን አደንቃለሁ። ነገር ግን እንደ መስመሩ ባልጠራ መልኩ በመሄዱ ግን እንቸገራለን። ያ ለኢትዮጵያ ፖለቲካም ችግር ፈጣሪ እንደሆነ ይሰማናል። በመጨረሻ አቶ ተሻለ ሰብሮ አንድ ጥያቄ ላንሳሉ እናበቃለሁ። አሁን ኢትዮጵያ ውስጥ ባለው የፖለቲካ እንቅስቃሴ ከፓርቲዎች ይልቅ ትልቁን ሚና እየተጫወተ ያለው ህዝቡ ነው ሌላው ቀርቶ አሁን መንግሥት አሳሪዎችን ለመፍታት የተገደደው እናንተ ፓርቲዎች ባደረጋችሁት ጫና ሳይሆን በህዝቡ እንቢተኝነት ነው የሚሉ ወገኖች አሉ። እርስዎ ይሄን እንዴት ያዩታል? አዎ፣ ምንኛውም ማናቸውም የህዝባዊ ጉዳይ ቀርቶ የቤተሰብ ጉዳይ እንኳ ቢሆን በአንድ ሰው በአንድ ግለሰብ ወይ በአባወራ ወይም በእማወራ ወይ በቤት ውስጥ ባሉት በሌሎች ልጆች ታዳጊዎች ብቻ አይወሰንም። ሁሉም ሚና አለው። ሁሉም የሚጫወተው መስመር አለው፣ ድርሻ አለው ስለዚህ የሁሉም የተባበረ ሀሳብ፣ የተባበረ ሙከራ፣ የተባበረ በቀጥታም ሆነ በተዘዋሪ የተደረጉ እንቅስቃሴዎች ናቸው ለዚህ አበቃው። ስለዚህ ሁሉም ሚናውን እየተጫወተ ነው። የሁሉም አሻራም የተቀመጠበት እንደሆነ ነው ይህ እንቅስቃሴና ይህ አብዮታዊ ጅምሮች ትክክል ነው። አንዱ ከሌላው ሊበላለጥ ይችል ይሆናል በተወሰነ መልኩ ግን፣ ጠቅልል ጠቅላላ ድምር ውጤት የኢትዮጵያኖች በኢትዮጵያነት ዙሪያ በግልም በተናጠልም የሚወረውሩት ጠጠሮች ናቸው። ከውስጥም ከውጭም ከሀገር ውጭም ከሀገር ውስጥም ስለዚህ እንደም አልፎ ተልፎ ሌሎች ኃይላትም ማለትም ኢትዮጵያኖች ያልሆኑ ወገኖች የሚያደርጉት አስተዋጽኦ ይኖራል። አሁን ለተደረገውና እየተደረገም ላለው ሊሆንም ወዳለው ያው የሚወስድ ምንድን ነው፣ በትክክል የሁሉ አስተዋጽኦ ነው። በተለይ በሀገር ውስጥ በተለይ በኢትዮጵያኖች ዙሪያ የሚደረጉ እንቅስቃሴዎች ሊዳብሩ ይገባል። ስልጣን ላይ ባለው መንግስት ጋር መደራደር ወደማይቻልበት ደረጃ እየተደረሰ ነው። ከስልጣን በሰላማዊ መንገድ ወርዶ ስልጣኑን እንዴት እና በምን መልኩ ማስተላለፍ እንደሚገባው ወደ መደራደሪያ ነጥብ መውሰድ እንጂ ስልጣን ላይ ተቀምጦ ህዝብ አልፈልግም ያለው ተቃውሞ የገጠመው ታግሎ የተሸነፈው ተከራክሮ የተረታው መንግስት መንግስት ላይ ስልጣን ተቀምጦ ድርድርን በ ዲሞክራሲና ሰላማዊ በሆነ ዘለቄታ ባለው መልኩ አመጣለሁ፣ ህዝብን አንድ አደርጋለሁ፣ ሀገር እንደገና መልሼ ገነባለሁ፣ ብሔራዊ መግባባትን አመጣለሁ ለማለት የሚመች እና የሚቻልብ አይመስልንም። ስለዚህ መንግስት ወደ ራሱ ተመልሶ አንደኛ በቀደም የተናገረው ይሄ መግለጫ ጥፋትን ካመነ ጥፋትን ያመነ ክፍል ይወዳ ከስልጣን ወርዶ ዝቅ ብሎ ከህዝብ ጋር ይመስላል እንጂ አሁንም ስልጣን ቆይቶ የጠየቀበት ምን እንደሆነ በግልጽ ሳያስቀምጥ እርምጃም ሳወስድ ስልጣኑም ሳይለቅ እዛ በቁጭ ብሎ በዛ መልኩ መሆን የለበትም ነው እያልኩት አለሁት። ኢትዮጵያ ህዝብ ግን በህብረት በአንድነት ተቀራቦ መስራት በመቻቻል ቂመኞች ባለመሆን በኢትዮጵያዊ ወንነትና በአንድነቱ ህዝብ ራሱን በራሱ አስተባብረው ወደ ብሔራዊ መግባባትና እርቀ ሰላም ድረስ መሄድ አለብን። ይህም ብሎ ነው የፓርቲ መስመር አቶ ተሻለ ሰብሮ የኢትዮጵያ ራዕይ ፓርቲ ኢራፓ ሊቀመንበር ለሰጡኝ ማብራሪያ በጣም አመሰግናለሁ። አቶ ሰለሞን አንተንም ወንድሜንም ሆነ ድርጅቱን ቢሆን ከልባ አመሰግናለሁ። ዛሬ ባንታችን እግዚአብሔር ስጥልን በጀባሲ በፓርቲያሲን